ከፊል ራስ ገዟ ሶማሊላንድ እንደ ሀገር እውቅና ለማግኘት በመጣር ላይ ትገኛለች። ኢትዮጵያ ለሶማሊላንድ እውቅና ለመስጠት የመጀመሪያዋ ሀገር አልሆንም የሚል አቋም እንዳላት የመንግስቱ ባለስልጣናት ይናገራሉ። ግዙፍ የህዝብ ቁጥር ያላት እና የባህር በር አልባ የሆነችው ኢትዮጵያ የተለያዩ የወደብ አገልግሎቶችን የምትሻ ስትሆን በርበራ ወደብን ለማልማት ከሶማሊላንድና መሰረቱን በተባበሩት አረብ ኤሚሬቶች ካደረገ ድርጅት ጋር ስራ ልትጀምር እየተንቀሳቀሰች ነው። ኢትዮጵያና ሶማሊላንድ በፖለቲካ እውቅናና የወደብ አማራጭን በመጠቀም በሚገኙ የተሳሰሩ ጥቅሞች ያላቸው ግንኙነት ምን ይመስላል? የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ሄኖክ ሰማግዜር ጠይቋል። ኢትዮጵያ የሶማሌላንድን በተመለከተ ያላት አቋም የቆየ ነው። የሶማሌላንድ አስተዳደር ራሱን እንደ ሉዓላዊ ሀገር እውቅና እንዲያገኝ ጥረት ያደርጋል። ኢትዮጵያ ይህን በተመለከተ ያላት እስከዛሬ አቋም የመጀመሪያው ሀገራት አቶ ነው ይህን አይነት እውቅና ለመስጠት ነው። ይሄ ሶማሌላንድ በተመለከተ ከዛም በተጨማሪ ሌሎቹንም የሶማሌላንድ የሶማሊያ ግዛቶች ፌዴራል ግዛቶች በተመለከተ ኢትዮጵያ ከሶማሌላንድ እውቅና በውጭ ጉዳይ፣ መከላከያ፣ ኢሚግሬሽን እና ፋይናንስ የተለየ ግንኙነት እንደማታደርግ ክቡር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ የሶማሌ ፕሬዚደንት መሐመድ አብዱላሂ መሐመድ በቅጽል ስም ፎርማጆ አዲስ አበባ ጉብኝት ባደረጉበት ጊዜ የገለጹት ነው። ይሄን ያለው ከዛ በተረፈ ኢትዮጵያ ለውጭ ምርቶቿ ወደ ሀገር ውስጥ ለምታስገባቸው ውሶች አማራጭ ወደቦችን ትፈልጋለች። የፖርት ሱዳን እንጠቀማለን። ጅቡቲ ለረዥም ጊዜ ስንጠቀምበት የቆየን ነው። የላሞ ፕሮጀክት ሲጠናቀቅ ደግሞ በተመሳሳይ እንደዚሁ የሞንባሳ ወደብን እንጠቀማለን። እና በርበራን በተመለከተ ምንድን ነው የበርበራን ፕሮጀክት የበርበራን ኮሪደር ለማልማት ጥረት እየተደረገ ነው። ያ ግን ገና ጅምር ነው። ጅምር ነው ግን እየሰማን ያለ ነው። የተለያዩ መገናኛ ብዙኃን መቀመጫውን በተባበረው አረብ ኤምሬት ሲያደረገ ዲፒ ወርልድ የተባለ እንደዚህ ወደቦችን በመገንባት እና በማስተዳደር የተሰማራ ድርጅት ጋር በመሆን 19 በመቶ የሚሆን ድርሻ የኢትዮጵያ መንግስት እንደገዛ ነው የተገለጸው። ይሄን በማስመልከት እናንተ ያላችሁ ድርሻ እና የምታፈሱት ገንዘብ ምን ያህል እንደሆነ ቢገልጹልን። ካለ እንግዲህ አንተ ያልከውን ዜና በተመለከተ እኔም መረጃውን ከጥረ ገጽ ለማግኘት ሞክራል። የኢትዮጵያ መንግስት የበርበራን ኮሪደር ለመጠቀም የመንገድ ልማት ያከናውናል። ከሶማሌላንድ አስተዳደርም ጋር ይሰራል። ግን አሁን ያልከውን የመቶ አሀዝ እና አጠቃላይ መረጃ በተመለከተ አሁን ጊዜው ገና ስለሆነ መረጃ መሰረት ይቸግራል። ግን በሂደት ላይ ያለ ነገር ነው። ሌላኛው ጉዳይ የሶማሌላንድ ሪፐብሊክ በአዲስ አበባ ቋሚ የዲፕሎማቲክ ልዑክ ማቋቋሙን የሚያሳይ እና የኢትዮጵያ መንግስት ደግሞ ቦታ ወይም ቤት ለዚህ ተቋም መስጠቱን የሚገልጹ ሁኔታዎች አሉ። ይህንም በተመለከተ የኢትዮጵያ መንግስት አዲስ የሰጠው ቦታ መሬት ወይም ደግሞ ህንጻ አለ። የሶማሌላንድ አስተዳደር ኢትዮጵያ ውስጥ የዲፕሎማቲክ ህልውና የለውም። የህዝብ ግንኙነት ጽሕፈት ቤት ነው ያላቸው። ስለዚህ በህዝብ ግንኙነት ነው የምትነጋገሩት። ታዲያ ለምን ቋሚ ዲፕሎማቲክ ልኡክ የሚል ታፔላ ተለጠፈ? በሚል በተለያዩ የሶማሊያ መገናኛ ብዙኃን ይሄ ሁኔታ ደግሞ በበርበራ ወደብ ጋር ካለው ኢንቨስትመንት ጋር የተያዘ እንደሆነ የሚገልጹ አስተያየቶችን ስንሰማ ቆይተናል። ከእናንተ መስማት ስለፈለግን ነው። የእናንተ አስተያየት ምንድን ነው እዚህ ላይ? አሁን ያልከው ሆኖ አስተያየት ተጨባጭነት ያለው አይደለም። ተለጠፈ ያልከው ታፔላ በተመለከተ ቀደም ሲልም የነበረው ታቤላ ወደዚህ ወደ ቦሌ መረቢያ ነው አካባቢ የህዝብ ግንኙነት ጽህፈት ቤት ነው የሚለው። አሁን በሪፐብሊክ ኦፍ ሶማሌላንድ ፐርማነንት ዲፕሎማቲክ ሚሽን አዲስ አበባ የሚል ነው ከፎቶ ጋር ቀይ ህንጻ የሚታይ የተለጠፈው ያለው። ይሄንን ለማጣራት ነው ከእናንተ ጋር። የሶማሌላንድ አዲስ አበባ ያለው ውክልና የህዝብ ግንኙነት ውክልና ነው፣ ለይዘን ኦፊስ ነው። እንግዲህ አማርኛው በደንብ ከገለጸው መልካም። ግን የሶማሊላንድ ላይዘን ኦፊስ ነው ያለው። በጣም ነው የማመሰግነው አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ለሰጡን ማብራሪያ አመሰግናለሁ። አቶ ሄኖክ አንተንም ቪኦኤንም አመሰግናለሁ።